የካሜሩን ክርስቲያኖችና ሙስሊሞች በቦኮ ሀራም ላይ የጋራ አቋም ይዘዋል በዚህም መሰረት ሙስሊሞቹ ጸሎት ላይ በሚሆኑበት ጊዜ ክርስቲያኖች መስጊዶችን ይጠብቃሉ ክርስቲያኖቹ ጸሎት ላይ ሲሆኑ ደግሞ ሙስሊሞቹ አብያተ ክርስቲያናትን ከጥቃት ይከላከላሉ በተለይ የሁለቱ ቤተ እምነቶች ትብብር የጀመረው ቦኮ ሀራም በአምስት መስጊዶች ላይ አደጋ ከጣለ በኋላ ሲሆን ሁለቱም ቦኮ ሀራምን በጋራ ጠላትነት ፈርጀውታል። ከያውንዴ ሪፖርተራችን ሞኪ ኤድዊን ኪንዲዜጋ የላከው ሪፖርት አለ። አዲሱ አበባ ያቀርባል። ይህ ለማለዳ ጸሎት የተላለፈ መልእክት ነው። ጥሪውም ካሜሩን ከናይጄሪያ ጋር በምትዋሰንበት ሞዞጎ በተባለ ስፍራ ለሚገኝ አንድ ማዕከላዊ መስጊድ የቀረበ ጥሪ ነው። አማጽያኑ በጸሎት ሲጠመዱ፣ ለስፍራው የተመደቡ ጠባቂዎች ደግሞ ማንም ጸጉረ ልውጥ ወደ መስጊዱ እንዳይጠጋ ይጠባበቃሉ። ከእነዚህ መካከል አንዱ የ55 ዓመቱ የካሜሩን ሉትራን ወንጌላዊ ቤተ ክርስቲያን አገልጋይ ጃኪ ማባሊ ናቸው። ሙስሊሞቹ ለጸሎት ሲሰበሰቡ መስጊዳቸው ላይ ጥቃት እንዳይደርስ ጥበቃ ለማካሄድ ከቤተ ክርስቲያኔ የበላይ መሪዎች ትዕዛዝ ተሰጥቶኝ ነው እዚህ ያለሁት ነው ያሉት። ለአገሬ ደህንነት ማኅበራዊ አገልግሎት እየሰጠን ነው ያሉት ወንጌላዊው የሉተራን ቤተ ክርስቲያን አገልጋይ ማባሊ፣ እንደ ክርስቲያንም አገሬንም ሆነ ሕዝባችንን ከአደጋ የመከላከል ኃላፊነት አለብኝ ብለዋል። ኢብራሂም ሙክታር በሞዞጎ መስጊድ አባል የሆነ ወጣት ሙስሊም ነው። የአገሬ ዜጎች የሆኑ ክርስቲያኖች በነውጠኛው ቡድን እየተከበቡና ጥቃት እየደረሰባቸው ስለሆነ ያን እየተከላከልን ነው ይላል ን ካሜሮን ያለን ሙስሊሞችና ክርስቲያኖች ወንድማማቾችና ትማማቾች ነን። ስለዚህም ነው ቦኮ ሐራም አብያተ ክርስቲያናት ላይ ጥቃት እንዳደርስ የምንከላከለው። አንዳንድ የቤተሰቡ አባላት ክርስቲያኖች መሆናቸውንም የገለጠው ኢብራሂም፣ ሁለታችንም ግን ሽብርተኛነትን ለመዋጋት የጋራ ትብብር ፈጥረናል ብሏል። የናይጄሪያው ሽብርተኛ ቡድን ቦኮ ሐራም ካሜሮን ውስጥ በሙሉ ኃይል መንቀሳቀስና ግድያ፣ ዝርፊያ እንዲሁም ትምህርት ቤቶችን፣ አብያተ ክርስቲያናትን፣ መስጊዶችንና ገበያዎችን ማቃጠል ከጀመረ ሦስተኛ ዓመቱን ይዟል። ከሁለቱም ቤተ እምነቶች የተውጣጣው ጠባቂ ኮሚቴ ሊቋቋም የቻለውም ቦኮ ሐራም በተለይም ሴቶች አጥፍቶ ጠፊዎችን ካለፈው ዓመት መግቢያ ገደማ ወዲህ ማሰማራት ከጀመረ በኋላ ለመንግስቱ እገዛ ለመስጠት እንደሆነ ታውቋል። ለምሳሌ ካሜሮን ላይ ጥቃት የሚያካሄደው በዚያች ሀገር እስላማዊ መንግስት ለማቋቋም መሆኑን የሚናገረው ቦኮ ሐራም ባለፈው ወር ተጠርጣሪዎቹ በመስጊዶች ላይ ጥቃት እንዳካሄዱ አይዘነጋም። የሰሜናዊ ካሜሮን ገዢ ሚድጂያዋ ባካሪ ካሜሮንን ከጋራ ጠላት ለመከላከል ክርስቲያኖችና ሙስሊሞች በአንድነት በመቆማቸው እንኳን ደስ ያላችሁ የሚል ማበረታቻ መልእክት አስተላልፈው ሌሎችም ተመሳሳይ አቋም እንዲይዙ ጥሪ አቅርበዋል። ከካሜሩን 23.7 ሚሊዮን ጠቅላላ ህዝብ 40 ከመቶ ክርስቲያኖች፣ 20 ከመቶ ደግሞ ሙስሊሞች ሲሆኑ የተቀሩት አገር በቀል እምነት ተከታዮች ናቸው።